እጅ ነስቶ ቆሞ ባረከኝ ግዜ መዝገበ በረከት ይላታል። በረከተ ወልዴ መንፈስ ቅዱስ ይህ በላይ ከብላ ተባርካዋለች። ሰው ከመዙ ዝቤሎ እግዝእትነ ማርያም ከሰት አፎ ወይቤ እጽንተሬ ሙሴ ብሎ እስከ ፍጻሜ ስት አድርጎ ያደርስላታል። ውዳሴ በሐሙስ ውዳሴ እዛ ሐሙስ ውዳሴ ያለ እግዝእትነ ማርያም እንግሎ አርታማ ግዝ ነበ በእለት ሐሙስ ቢል አንድ ነው። ቃለ ጸሐፊ ነው። ሐሙስ ማለቱ ወደ ስነ ፍጥረት ይሎ ነው እንጂ ለውዳሴ ውስጥ ባለ በቅና ነበር። በሐሙስ እለት የሚነበብ የሚተረጎም የሚሬታችን ውዳሴ ይህ ነው። ይሄ አርስት ነው። ነገሩን እጽንተሬ ሙሴ እጸንተሬ ሙሴ ብሎ ያመጣዋል እ እጸንተሬ ሙሴ በነደሳት ተገዳም ማይጽያይቱ በነደሳት ታጥራ በነደሳት ተከባ በነደሳት ሰፍሮባት ጫፏ ሳይቃጠል ሙሴ በደብረ ሲና ያያት እጽ ተመስል ማርያም ድንግል፣ ማርያም ድንግልን ትመስላለች። አንድም እጸንተሪያ ሙሴ በደብር ተመስል ማርያም ሀ ድንግል ይላል። ሙሴ በደብረ ሲና ያያት እጽ ማርያም ድንግልን ትመስላለች። ምሳሌ ጋራ ነውና ዘንበለ ሩክሰ ሰባ ምን ይሃ ቃል አደፍ ሩክሰ ሳይኖርባት አካላዊ ቃል ከእሷ ሰው ሆኗልና ትመስል ብሎ ያስራል። ወይ ያያ ሰተ መለኮቱ ለድንግል ባህርይ የመለኮቱም ሰውነቷን አልለወጠውምና ትመስል። እንድሮ ወለደቶ ድንግልና ተረክበ እሱንም ከወለደች በኋላ ድንግልና በድንግልና ኑራለችና ትመስል። ወመለኮቱ ተወለጠ ምንም ሰው ቢሆን አምላክነቱ በሰውነት አልተለወጠምና ደሳተን ይመስላል። ከነወልጓለማ ያው ማንሻ አንድም ወመለኮቱ ተወለጠ

ይቅርታሽ ለሁላችን ይደረግልን ዘንድ ይደረግልን ዘንድ ነውና፣ ኮነ ለነ ተደርጎልናልና፣ ይከውል ለነ ይደረግልናልና፣ ትምክህተ ኩልነ ድንግል ማርያም ወላዲት አምላክ አምላክን የወለድሽን መቤታችን አንቺ የሁላችን መመኪያ ነሽ። አንድም አምላክን የወለደችን መቤታችን የሁላችን መመኪያ ናት። ዘበንቲያተ ስረ ዘቀዳሚ መርገም እንታደረድ በዘመድን መጻፍ ምስጢር እንጂ ዘይቤ አይጠነቅምና፣ ዘበንቲያተ ስረ ብሎ እንታደረት አለም በባህሪያችን በነገዳችን አድሮ ይኖር የነበረ መርገመ ስጋ መርገመ ነፍስን በእሷ ያጠፋልን እመቤታችን የሁላችን መመኪያ ናትን በእሎት ዘገብረት በፊት በላ ትምህርት በሊአ እምህርት ሲል ነው ሔዋን አትብያላትን እጸ በለስ በልታ ባመጣችው እሎት ጥፋት ክደት አንድም ሔዋን ምን አደረገቻ ትለኝ እንደሆነ በልአ ትምህርት አትብያላትን እጽ በላች በእንተ ሔዋን ታጽኦ ተገነት በሔዋን ክፋት የገነት በር ተዘጋብን ዋዝ ዋአዘዞሙለሱራፌል ኪሩቤል ዘውሰድ ሆም ሰይፈእሳት እንስመያየ ከመይቀብ ውጾ እናወፀ ሕይወት ከመይበ አዳም ታቢሎ እንዲል ወይምተማርያም ድንግል ተረወለነ ዳግመ ዳግመኛ ስለ ማርያም ድንግል ቸርነት አምላክን ስለ መውለዷ የገነት በር ተከፈተልን። ዋግዞ ለኪሩብ ዘውሰድ ሆ ሰይፈ እሳት እንዲል ነው። ይህ ዳግመ ያልተስተካከለ ዳግመ ነው። አንድም መግባታቸውን ለመውጣታቸው ዳግመ አለ ከፈለንን ብላ ዳግም ከፈለን ነው። ዳግመኛ ከእፀ ሕይወት እንበላ ዘንድ አደለን። ከዚህም እፀ ሕይወት አለ። ከዚህ እፀ ሕይወት አለ ማሪሳቅ ፍቅር ይላል። ሳዊሮስም ትንሳኤ ይላዋል። ስጋው ደሙን እንደ ምንድን ነው? አይጣላም ቢሉ አይጣላም። ሁሉም እግዚአብሔር እንደገለጠላቸው ተናግረውታል። ማሪሳቅ ስጋው ደሙን ፍቅር አለው። የጌታን ስጋና ደም በፍቅር ሆነው የሚቀበሉት ስለሆነ ሳዊሮስ ትንሳኤ አለው። በሚገባ ሆነው ቢቀበሉት ትንሳኤ የክብር ትንሳኤ ትንሳኤ ዘለ ክብር ይነሳሉና። ከዚህ እፀ ሕይወት አለው በእፀ ሕይወት ቦታ የገባ ስለሆነ፣ ከዚህም አምላካችን እግዚአብሔር አዳምን ከፈጠረ በኋላ ጸዋት ሰጥቶት ነበር። አንዱን ብላ አለው፣ አንዱን ጠብቅ አለው፣ አንዱን ብላ ማትብላም አላለውም። ብላ ያለው ምግቡን ነው። ጠብቅ ያለው እፀ በለስን ነው። ብላ ማትብላም ያላለው እፀ ሕይወትን ነው። አዳም ብላ ያለውን በልቶ ጠብቅ ያለውን ጠብቆ ቢሆን ብላ ማትብላም ያላለውን እፀ ሕይወትን በልቶ ታድሶ መንግስተ ሰማያት ይገባ ነበረ እንጂ አይሞትም ነበረ። ዋህ እድሜ ለርሱ ሰባ ክራማተ እንዲህ ልጅ ሺህ ዘመን ሊመላው ሰባ ዘመን ሲቀረው አርፏልና እንዲህ አለን። በጌታ ዘመን ግን አንዲቱ ቀን እንኳን አልተፈጸመችም ይላሉ። ዘውት ስጋሁ ለክርስቶስ ደሙ ክቡር እፀ ህይወት ያለውን ተረጎመው። ይሄውም የክርስቶስ ክቡር ስጋው ክቡር ደሙ ነው። በእንተ ፍቅረ ዚያነ መጻው አዳነን፣ ስለኛ ፍቅር ሰው ሆኖ ያዳነን። አይ ልቡና ምን ልቦና ነው! ዋይ ነቢ ምን አንደበት ነው! ዋይ ሰሚ ምን ጆሮ ነው? ዘይፍ ላይ አእምሮ ዝንቱ ምስጢር መንክራት ይዘይፍ ነበብ ላይ ሊሃ ስለ እሷ ድንቅ ድንቅ ሆኖ የሚነገረውን ነገር ማወቅ የሚቻለው ልቦና ምን ልቦና ነው፣ መናገር የሚቻለው አንደ በት አንደበት ነው፣ መስማት የሚቻለው ጆሮ ጆሮ ነው እያለ ያደንቃል። እግዚአብሔር መፍቀሬ ሰብእ ቸር ሰብ ወዳጅ የሚሆን እግዚአብሔር አህዱ ቡቱ ባይቱ ቃል ተቀዳሚ ተከታይ የሌለው ያ አካላዊ ቃል ዛሎም ቅድማ ዓለም በመለኮቱ ለሙስና በባህሪው ሞት በመንግስቱ ሽረት ሳይኖርበት ቅድማ ዓለም የነበረ አካላዊ ቃል ሰማዱ አብ ወልድ ዋህድም ቅድስትም ወልድ ዋህድ ቅድመ ዓለም ከአብ አካል ካብ አካል ዘመ አካል ባህርይ ዘመ ባህርይ ምብላ ገብሮን ወለም እንጻፋንስ እንደተወለደ ድህረ ዓለም ነድ ክብር እስከምትሆን ከመይታችን ሰው ሆነ እንደወለደቱ የማሰነ ድንግልና እሱም ከወለደች በኋላ ድንግልናዋ በእናትነት አልተለወጠም። ተለወጠ ወን ተዝብ ይደ ኮኖ ከሙላ ተምላኪ ስለዚህ ነገር በጎላ በተረዳ አምላክ እንደወለደች ታወቀ። ኦ ሙቅ ቤለ ጥበቡ ለእግዚአብሔር የእግዚአብሔርን የባህሪ ጥበብ ምላት ስፋተ ርቀት ማን ሊገነዘበው ይችላል? ምን ይረቅ ምን ይጠልቅ? ረቂቅ ነው፣ ጥልቅ ነው። ኦ ለዚህ ለዚህ አንክሮ ይገባል። ከርስ ዘፈታ ላይ ሊያ ትለድ በጠ ዋዝነ በህማም ልድ የወል ዘች ይሁን ምግባይ ያበምትች ወቱ ቅንኪ ብሎ የረገማት የህዋን ማህፀን ኮነት ፈልፈለ ህይወት ኮነት ፈልፈለ ህይወት ነው የህይወት የክርስቶስ መገኛ ሆነች። ምን ነው እንዲ ብሎ የፈረደባት የህዋን ማህፀን አይደለችምን ቢሉ የመቤታችን ባህሪ ከህዋን ባህሪ የተገኘ ስለሆነ ወለደ ዘንበለ ዘራቢ ሲን ዘር ምክንያት ሳትሽ ጌታን ወለደችው ልጆቹ ዘይስር መርገመም ዘመድነ በባህሪያችን በነገዳችን አድሮ ይኖር የነበረ መርገመ ስጋ መርገመ ነፍሳችን ያጠፋልን ወገን ተዝም ሰቦን ዘንብል። ስለዚህ ነገር እንዲህ እያል እናመስግነው። ስብሐት ለከው መፍቀሬ የሰብ ሄሮ መድኃኒት ነብሳችን ነው የሰውነታችን ደህንነት ለምትሆን ሄር ዘበህላው ይሁን ዘልማዱ ይሩት ለምትባል ላንተ ክብር ምስጋና ይገባሃል እያል እናመስግነው። ሳይል ለቅዱስ በኗኗሩ ቸር ለሆነ ራሄ ልማዱ ከሆነ ልጅ ስርጉት በቅድስና ት በድንግልና መቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮውን ልቦውን በልቦናችን ሳይብን አሳድርብን። አሜን። ኦዝ መንክር ወጹ ኃይለ ከርሳ ለድንግል ወላዲት አምላክ ዘኖ ለዘር ዘር ምክንያት ሳትሻ አምላክን የወለደች የመቤታችን የማይጸኗ ስራ ምን ይረቅ ምን ይጠልቅ? ረቂቅ ነው ጥልቅ ነው። ኦ ለዚ ለዚህ አንክሮ ይገባል። ስማኮነ መልአክ ዛስተረዩ ለዮሴፍ ለዮሴፍ የታየው መልአክ የተነጋገረው መልአክ መሰከረ። ምን ታይደሉ ዛስተረዩ እንዲል እንዘይብል ከመዝ እንዲህ ብሎ ስመዘይቱ ለዚህ ምን መንፈስ ቅዱስ ቃል እግዚአብሔር ወቱ ከእሷ በግብረ መንፈስ ቅዱስ የሚወለደው የእግዚአብሔር እግዚአብሔር አካላዊ ቃል ነው ብሎ መሰከረ። ተሰባ ዘመለውላጢ ያለም ለውስ ሰው ሆነ ወለደቶ ማርያም ክርስቶስን ተስተሐ እጽፍ ድርብ ደስታ ያላት መቤታችን ወለደችው። ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ሲሏቸው ከዚያም ዘንድ የባህርይ አምላክ መውለድ እጽፍ ድርብ ደስታ ነውና፣ ምክንያተ ዝንቱ ፍስሀ አለ ነው። አንድም አንድም ወለደቶ ማርያም ለምክንያተ ዝንቱ ፍስሀ ይላል። እጽፍ ድርብ ደስታ ያለው ጌታን እመቤታችን ወለደችው። ወለደችሁ ወይ ቤት ወልድ ይወልደ ስማ ኮነ መልአክ ወይቤ ብሎ ይገጥመዋል። ወንድ ልጅ ተወልዳለች ብሎ መሰከረም የተሰማ አማኑኤል፣ ስሙም አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ፣ ትርጉሙ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ እንደ አካል አንድ ባህርይ ሆነ ማለት ነው። ምን ይተረጉምለታል። መልአኩ የሚናገረው በዕብራይስጥ ቋንቋ አስስ የሚሰማው በዕብራይስጥ ቋንቋ አይደለም። ምንም ይሉ ለዕብራውያን ደጊመ ቃል ልማዳቸው ነውና አብርሃም አብርሃም፣ ማርታ ማርታ እንዳለው ያለ ነው። ያለ ነው። የጽር ምላሽ የጽር መላሽ ከዕብራይስጥ ወደ ጽር ሲመልስ አማኑኤልን ዘበትርጓሜው እግዚአብሔር ምስሌነ ብሎ ተርጉሞታል። አንድም ሰላም ካለው ፍቅር ያለው እንዲጎላ አማኑኤል ካለው እግዚአብሔር ምስሌነ ያለው ይጎላል ይጎላልና በጎላው ተናገረ። አንድም መጽሐፍ በዘ በ ማጉላት ልማዱ ነው። በዘ ሲያጎላ ምን ትብህ ከዘ ነሳይከምልምን ብ ከዘ ኮነ ውበለከ ይላል። በ ሲያጎላ ፍሳ አሴ ትራ ሳይል ይላል። አንድም ህዝቡ የማያውቁት ካህናቱ የሚያውቁት እንደ ጥሬ ዘር ያለ ነባር አለ። ያን አጉልቶ መተርጎም ነው። ይህንም ዮሐንስ ሌላ እንሳ ሰዎች ተርጉሞላቸዋል። አማኑ ነው ይል ማለት እግዚአብሔር ምስል ማለት ነው ከኛ ጋር እንደ አካል አንድ ባህሪ ሆነ ማለት ነው ብሎ ትርጉሞላቸዋል። አማኑኤልን የመሰለ ንባብ በሀገራቸው ቀርተዋል። እግዚአብሔር ስለኔ የመሰለ ትርጓሚው ወደ ሀገራችን መጥቶልናል ነው። ዋዲ ሰመይ ኢየሱስ ያድኅኖሙ ዱማሪያቶ ሙሉ ዳግመኛም ወገኖቹን ካጣታቸው በኃጢአታቸው ከሚመጣባቸው ፍዳ የሚያድናቸው ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ወይ ኢየሱስ ሲተረጎም መድኃኒት እንዲል ስለምን ህዝቡ አለ። ሀይዛብና ያድንን ቢሉት ምን የተነገረው ሱባኤ የተቆጠረ ለእስራኤል ነውና አንድም ያመኑበትን ሁሉ ህዝብ ይላቸዋልና ህዝቡ አለ። አንድም ከአድኖተ እያሱ ሲለይ እያሱ ባጭር ታጥቆ ዘገር ነጥቆ ጋሻ ነጥቆ እስራኤልን ቢያድን ዘገር ነቅንቆ ጋሻ ነጥቆ እስራኤልን ቢያድን ከስጋዊ ጠላት ነው። ጌታ ግን ከመንፈሳዊ ጠላት ነውና ይኸውም የባህራዊ አምላክነቱን ያስረዳለታል። ሩቅ ቢሲ ስንኳን ሌላውን ሊያድን ራሱን ማዳን አይቻለውምና እሱ ግን የባህራዊ አምላክ እንደሆነ ሲያጠይቅ ዛያድን ሆሙ ለዙ ማያቶም አለ። ኢየሱስ ብሎ ስሙን ዛያድን ሆሙ ብሎ ትርጓሜውን ማሀጢአቶሙ ብሎ ምስጢሩን ተናገረ ዋብጣ ሀጋ ደ ክብሩ መላእክ ኃይሉ ፍቃሪው ለስም እንዲል ነው ያድነነ በኃይሉ በካህሊነቱ ያድነናል ያድነናል ወይ ስራ ኃጢአተነ ኃጢአታችን ያስተሰረ ይልናል ያስተሰረ ይልን ስመጥ ይቃ አይበር ነው ከማምላኩ ሁሉ ዘኮነ ሰባሎት ሰባት ከላለም እስከ ዘላለሙ ድረስ ክብር ምስጋና ይግባውና በጎላ በተረዳ ሰው የሆነ እሱ የባህሪ አምላክ እንደሆነ አውቀነዋልና ብቻ ሰው ሆኖም ቢሆን ዓለሙን ባላዳነ ነበር ብቻ አምላክም ሆኖ ቢሆን ባልተወንም ባልሞተም ነበርና ነው። ብቻ አምላክም ሆኖ ቢሆን ባልሞተም ነበርና ነው። ኦዝ መንክር ለታ አምላክ ማርያም ቅዱስ ድንግል ነው ድክብርስ ከምትሆን ከመይታችን ይሄ አምላክ መወለድ ወለድ ምን ይረቅ ምን ይጠልቅ ቀረጭ ነው ጽድቅ ነው። ኦለዝ ለዚህ አንክሮ ይገባል። አግመረቶ ለቃል ቀደሞ ዘር ለለቱ ዘር ምክንያት ያልሆነው አካላዊ አካላዊ ቃልን ወለደችው ወይ አመሰነ በለቱን ግልና በወለደችው ጊዜ ድንግልናን በእናትነት አልለወጠውም። ማሃባ ወጣ ቃል ዘር መልካም ቅድመ አለም ከአብ አካል ዘመ አካል ባህርይ ዘመ ባህሪ እንበለ ገብሮ እንበለ መንጸፈ አንስት እንደተ ወእምድንግል ተወልደ እንበለ ህማም ድህረ አለም ከመቤታችን እንበለ ዘር እንበለ ከቤት ተወለደ። ማህበ አብ ቅድመ አለም ከአብ አካል ቅድመ አለም ከአብ እንበለ ጻዕር እንበለ ድካም ተወለደ ወእምድንግል ተወልደ እንበለ ህማም ድህረ አለም ከመቤታችን እንበለ ጻዕር እንበለ ህመም ተወለደ። ሴቶች ሲወልዱ የሚሰማቸው እሷን ሳይሰማ ህጻናት ሲወለዱ የሚሰማቸው

አዳኝ አለ እሱ ስለ እኛ ብሎ ወዶ ለተቀበለው ለተቀበለው ሞቱ ምሳሌ የሚሆን ከርቤን አመጡለት። ወርቅ ለመንግስቱ፣ እጣን ለክመቱ፣ ከርቤ ለሞቱ ሰብአ ሰገል ወፈው እንዲል ነው። በእናቱ ጌል ወርቅን ያስቀድማል። ወርቅ አመጡለት አለ ወርቅ የምንገብርላቸው ገብርላቸው ነገስታት ፊትም ፍጡራን ኋላም አላፊያን ናቸው። አንተ ግን ፊትም ያልተፈጠርክ ኋላም የማታልፍ ጥፋት ስልፈት የሌለብን ሲሉ እጣን አመጡለት አለ እጣን የምናጥንላቸው ጣዋታት ፊትም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ፊትም ያልተፈጠር ኋላም ኅልፈት ጥፋት የሌለብህ ነህ ሲሉ ከርቢ አመጡለታለህ። አንተ ግን ምንም ፊትም ባትፈጠር ኋላም ኅልፈት ጥፋት ባይኖርብህ ለሰው ብለህ መራራ ሞትን ትቀበላለህ ሲሉ ወርቅ፣ እጣን ከርቢ አመጡለት። አንድም ወርቅ አመጡለታለህ። ወርቅ ጽሩ ነው አንተም ጽሩ ባህሬ ነህ ሲሉ እጣን አመጡለታለህ። እጣን ምዑዝ ነው አንተም ምዑዘ ባህሬ ነህ ሲሉ ከርቢ አመጡለታለህ በቁሙ በለት አርብ ትቀበለዋለህ ሲሉ ነው። አንድም ወርቅ አመጡለታለህ ወርቅ ጽሩይ ነው። በአንተ የሚያምኑ ምዕመናን ጽሩያነ ምግባሩ ሃይማኖት ናቸው ሲሉ እጣም አመጡለታለህ እጣን ምዑዝ ነው። በአንተ የሚያምኑ ምዕመናን ምዑዛነ ምግባሩ ሃይማኖት ናቸው ሲሉ ከርቤ አመጡለታለህ። ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ አንተም ከማህበረ መላይት የተለየ አዳምን ጽና ነብስ ልጅነትን ሰጥተህ አንድ ታደርገዋለህ ሲሉ ነው። አንድም ወርቅ አመጡለታለህ ወርቅ የሃይማኖት ወርቅ በሰዓት ካልተፈተነ ጽሬቱ ግብዝነቱ አይታወቅም። ሃይማኖቱን የሚታወቅ በመከራ ጊዜ ነውና፣ አኖ እጣን አመጡለት አለ። እጣን እየተስፋ እጣን ከሩቅ እንዲሸጥ ተስፋም የሌለውን የራቀውን አቅርቦ ያሳያልና ተስፋኒ ትሬስቲዮ ለዚህ ያለ ወከመዛሎ ወለዘሩቅኒ ከመዘ ወለዘሩቅኒ ከመዘጥሩ እንዴ አንድም ከርቤ ያመጡለት አለ። ከርቤ ፍቅር ምሳሌ ነው። ከርቤ የተሰበረውን የተሰበረው እንዲጠግም የተለያየውን አንድ እንዲያደርግ ህዝብን አይዛብል አንድ ታደርጋለችና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ነው። አንድም ወርቅ አመጡለት አለ። ወርቅ ለሰማይታ ወርቅ የሰማይታት ምሳሌ ነው። ከመወርቅ በእሳት ፈተኖ ሙለ ሰማ እንዲል። አንድም እጣን አመጡለት አለ። እጣን የባህታውያን ምሳሌ ነው። እጣን ከሩቅ እንዲሸት ባህታውያንም ማዓዛ መለኮቱን እያሸቱ ይኖራሉና። ከርቤ አመጡለት አለ ከርቤ የምዕመናን ምሳሌ ነው። ከርቤ የተሰበረው እንዲጠግን የተለያየውን አንድ እንዲያደርግ የምዕመናንም በፍቅር በአንድነት ይኖራሉና፣ ሰማዕታት፣ ባህታውያን፣ ምዕመናን ያንተ ገንዘቦች ናቸው ሲሉ ነው። አንድም ወርቅ አመጡለት አለ ወርቅ የመላእክት ወርቅ የመላእክት እጣን አመጡለት አለ እጣን የደቂቀ አዳም የሰው ልጆች ከርቤ አመጡለት አለ ከርቤ ካለ ፍጥረት ምሳሌ ነው። መላእክት፣ ደቂቀ አዳም ደቂቀ አዳም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ፣ እጣን፣ ከርቤ አመጡለት

አንዲት አጥንት ነስቶ ቶ ሔዋንን የአስራ አምስት ዓመት ቆንጆ አድርጎ ፈጥሯታልና፣ ይሄ ነገር ምን ይረቅ ምን ይጠልቅ፣ ረቂቅ ነው፣ ጥልቅ ነው። ኦ ለዚ ለዚህ አንክሮ ይገባል ይገባል። ፍጥረት በተጀመረ በሳምንታ እንስሳትን፣ አራዊትን ሂዱ አዳም ስም ያውጣላችሁ አላቸው። እሁድ እንስሳት፣ ሰኞ አራዊት፣ ማክሰኞ አዕዋፍ፣ ረቡ በብስ የተፈጠሩ ፍጥረታት፣ ሀሙስ በባህር የተፈጠሩ ፍጥረታት እንስ ተባት እየሆኑ ወደሱ ሲመጡ አይቶ ከቶ ከኔ በቀር ነጠላ ፍጥረታ የተፈጠረ የለም ብሎ አዳም አዘነ። አኮ መፍጡ ይንበር ወልደ ጓለማ ያው ባጅቱ አላ ንግበር ለቱ ቢጸዘይ ረዶ ብለው ስላሴ ማእከለ ነቂ ሆነ ወይም በእንቅልፍ ልቡ ሆኖ ሳለ ጨርሶ እንቅልፍ ሳይይዘው ጨርሶም ሳይነቃ በሰመመን ሳለ ከጎኑ አንድ አጥንት ተነስተው ሔዋንን የ15 ዓመት ቆንጆ አድርገው ፈጥረው ለታልና ሲነቃ ወስደውም ሰጠልና። ይህ ነገር ምን ይረቅ ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦ ለዚ ለዚ አንክሮ ይገባል ነው። በዚህ ጊዜ ወስደው ሲሰጡ ዛቲ አጽናጽ ነው። ስጋም ስጋ ለትኩነን ዲብሲቲ ብሎ ንብ ተናገረ። ወመልአ ወመላአ ስጋ መካና ለአጽም ይላል። በአጽም አጽም የነሳበትን ቦታ በስጋ ሸፍኖታል። ፈጽሞ ነቅቶ ቢሆን ባመመው ነበረ። ፈጽሞ ተኝቶ ቢሆን መተትናት ባለ ነበርና ማዕከለ ነቂ ሆነ ወይም በእንቅልፍ ልቡ ሳለ ጨርሶም ሳንቀላፋ በሰመመን ሳለ ፈጠሩለት ነው። ዝቅ ብለው ሔዋንን ከታሽ ከእግሩ ፈጥራዋት ቢሆን ፈጽማ በተዋረደች ነበር ከፍ ብለውም ከራሱ ፈጥረዋት ቢሆን ፈጽማ በታበየችበት ነበር እና ከባል በታች ከቤተሰብ በላይ ሆነሽ ኑሪ ሲሉ ከጎኑ ከመካከል ፈጥረዋታል ይላሉ። ኩሉ ፍጥረተ ጓለመያው ፍጥረቱን ሰውን ሁሉ ከአዳምና ከሔዋን ፈጠረ። ተወበግዚ ቃላ ከዚህ ለመድረስ ነው። አካላዊ ቃል ለሁነተ ስጋ ተሰጠም ተሰባም፣ ቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። ተሰምየ ማኑኤል ሰው ስሙም አማኑኤል ተባለ። አማኑኤል ማለት አምላክ ወሰብ እግዚኦ ወገብር ማለት ነው። ለዚህ ስም ይለሉ ፈሊጦ ይል ወበይን ተዝነ ሳላቢያ ኩሉ ጊዜ ከምታ ተስሪ በእንቲ ያና ፍቅር ወልዳ ስለዚህ ነገር ከልጇ ከወዳጇ አጤታችን ታስተሰርልን ዘንድ ሁልጊዜ ወደ እሷ እንለምን። የማይ የማይወደድ ልጅ አለና ከዚያ ሲለ አፍቅሮ ወልዳ አለ ሄርቲቲ ባበኩሎም ቅዱሳን ለቅዱሳን ሁሉ ቸርናትና መቤታችን ወሊቃነ ጳጳሳት ለሊቃነ ጳጳሳትም ድንግል ማርያም ቸርናት አምጻት ሎሙ ዘኪያው ጸኑ አስበብስናችንን ያሰጠናል ብለው ትንቢት የተናገሩለት ጌታን ወልዳላቸዋለችና ወለነቢያትን ለነቢያትም ቸርናት አምጻት ሎሙ ለዘበንቲያው ተነበዩ አስበትንቢታችንን ያሰጠናል ብለው ትንቢት የተናገሩለት ጌታን ወልዳላቸዋለችና አለችና ለሐዋርያትን ለሐዋርያትም ድንግል ማርያም ቸርናት ወለደ ወለደት ሎሙ ዘሰበኩ እስከ አጽናፈ ዓለም ደርሰው ከጽንፍ እስከ ጽንፍ ደርሰው ያስተማሩለትን ጌታን ወልዳላቸዋለች እና ለሰማይቱ ለማህይምና ለሰማይታትም ለሚመናንም ቸርናት ወጻምን ያዘ ተጋደሉ በእንት ያው አስበ ተጋድሏችን ይሰጠናል ብለው ተስፋ ያደረጉለትን ጌታን ዙ ዓለምን ዙሪያ ያስተማሩለትን ጌታን ወልዳላቸዋለች እና አንድም ሰማይቱ መሀይምን ዘተጋደሉ በእንት ያው ወጻምን ይላል ሰማይታት መመናን አስበ ተጋድሏችን ያስጠናል ብለው የተጋደሉለት ጌታን ወልዳላቸዋለችና። ኢየሱስ ክርስቶስ ቤለጸጋ ጥበቡ ዘይታወቅ በለጋስነቱ እየሰፈረ እየሰፈረ የሚሰጥበት የባህል ጥበቡ ምላስ፣ ስፋት፣ ርቀት የማይታወቅ ኢየሱስ ክርስቶስ ከእሷ ተወለደ። ነፍስ ስበ ሳህሉ የይቅርታውን ብዛት እንሻን መርምር እስመመጻዋዳንን ሰው ሆኖ ከፍዳ አድኖናልና ወመጻት ሰሚ ስጋዊ ሁ እንዲ ይልሳል ነቅድስ ሰው ሆኖ ከፍዳ ካደንን ልጅ ስርጉት በቅድስና ጽኒት በደንግልና እመቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮውን ልቦውን በልቦናችን ሰብብን አሳድርብን መሀል እግዚአብሔር ለዳዊት በጽርቆይኔስም ወይነሳህ ሲል ነው። ምሎ የማይከዳ እግዚአብሔር ለዳዊት በእውነት ማልለት ከማልለትም በኋላ አልተጸጸተም። ሰው ቢምል ቀንጥሎኝ ጠጅ አስክሮኝ ብሎ ይሰቀቃል ይጸጸታል ሰው ግን በሱ ዘንድ ግን ይሁሉ የለበትምና ነው እስመ እምፍሬ ከበር ዲበ መንበረከ ካብራከ የተከፈለ ልጅም በዙፋን ላይ አነግስላለሁ ብሎ በእውነት ማለ ምን ነው ይህማ የተነገረ ለሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ነቢየ ያነስ ለክሙ ለከሙ ዘህር ክሙ ዘከማ ወለቱ ስምዑ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ነው አንድም

ለእግዚአብሔር ቃል የእግዚአብሔር አካላዊ ቃል የሚወለድበትን ቦታ ይሻ መረምር ዘንድ ወደደ፣ በፈጸመ ዘንድ ሰብአዊ ትጋ ይህንም በፍጹም ትጋ ሲጨረሳ አለ። ቀኖና ገባ ወይም ዝጸራ በመንፈስ ከዚህ በኋላ በመንፈስ ቅዱስ ተገልጾለት አሰምቶ ተናገረ። ጸራ አለ። አሁን ጮሆ ተናግሮ አይደለም። ጮሆ የተናገሩት ከሩቅ እንዲሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ የሚሰማ ስለሆነ ነው። ወይቤ ናሁ ሰማይናው በፍራታ ወማይነሩ ለአምላከ ያዕቆብ ያዕቆብ ፈጣሪ ማደሪያ በምትሆን በፍራጣ በጎል ተጥሎ በጨርቅ ተጠቅልሎ በጊዜ ህጻናት ሲያለቅስ ሰማ ነው ብሎ አሰምቶ ተናገረ። ይችን ኢየሩሳሌም ይችን ኢየሩሳሌምን እያው ሲሆን አሞሪዮን የሚባሉ ነገስታት ይዛዋት ይኖሩ ነበር። ዳዊት እያው ሲሆን አሞሪዮንን አጽቶ ደብረ ጽዮንን አቅንቶ በዋንዛ በዝግባ በጽድ በወይራ በተሰራ አዳራሽ ተቀምጦ ሳለ ነብዩ ናታን ሊጠይቀው መጣ። አዝኖ አየ። ምን አዝነህ አለው። እኔ ያላዝማኒ ዘንድ ታቦተ ጽዮን ባሮጌ ድንኳን ሆና እኔ በእንዲህ ያለ አዳራሽ ጥጭ አለው። ምን ነው ጥላ ጠፍቶልሃል አታንጽም? አለው መቼ እኔና አንተ ባል ነው ይሆናል። አንተም ቀኑን አግባ እኔም ቀኑን አገባለሁ አለው። ተያይዘው ቀኑን አገቡ። ለነብዩ ዳዊት ቤተ መቅደስን እንዳያንጽ፣ ሰሎሞን ቤተ መቅደስን እንዲያንጽ ተገልጾለት አኮ አንተ ዘታንጽ ቤተ ለስሜ አላ ዘይወጽእ ማቆየ ከውቱ ያንጽ ቤተ ለስሜ አለው። ለጌታ ጥቂት ነገር ሲሹ ብዙ መግለጽ ማዱ ነውና ዳዊት የቤተ መቅደስን ነገር ሲሻ ቀኖና ቢገባ ደገኛው የክርስቶስ ሰው የመሆኑ ነገር ነገረ ስጋዊ ተገልጾለት አምልቶ አስፍቶ ተናገረ። እዝራም የጽዮን ነገር ሲሻ ቀኖና ቢገባ ደገኛው የስጋዊ ነገር ተገልጾለት አንበሳ ወፃም ገዳም ዝኬ ውቱ ወልድ ዋህድ ብሎ እንደተናገረ፣ ኤርምያስም የቤተ መቅደስን ነገር ሲሻ ቀኖና ቢገባ ደገኛው የስጋዊ ነገር ተገልጾለት በይመጽለሊሁ ኢየሱስ አምላክ ወልዳ አምላክ ወይ ከይዱ እስተደብረ ዘይት ወይ ሀሪ ያሰርተው ክሌታ ሀሪያ ተብሎ እንደተናገረ ነው። እንተ ይእቲ ቤተልሔም ዛሬ አማኑኤል ኢቶሎዝ ውጭታ በስጋ ለምላኝ ተዚያንም ግችውም እኛን ስለ ማዳን በውስጧ በስጋ ይወለድባት ዘንድ ያይቆብ ፈጣሪ አማኑኤል የመረጣት ቤተልሔም ናት። ከይበቤላ ካልብ ነቢያት ዳግመኛም ከነቢያት አንዱ ሚክያስ እንዲህ ይላታል። ዋንቲኒ ቤተልሔም ምድረ ፍራት አይትቲያቲም ነገሥተ ይሁዳ ከነዋያው የጠቀሰው ወበንቲ አክሙ ይጸርፉ አይዛብ ላይ ለስም እግዚአብሔር እንዲል አንቺ የፍራት አጻይ የምትሆኝ ቤተልሔም የይሁዳ ነገሥታት እነ ዳዊት፣ እነ ሰሎሞን ከነገሱባቸው አህጉር ከግዮን፣ ከኬብሮን ብትወልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም። ስለምን ኪወልጽ ንጉስ ዘይሮ የሙ ለህዝብ እስራኤል ወገኖች እስራኤል ልጅ ስጋን የሚጠብቃቸው ንጉስ ዘሮ ባቤል ብኪ ከአንቺ ይነግሳልና። አንድም እንዳለ ሰባይ ገብቶ ሰንብቶ ሰንብቶ ሲያስተምሩሎም ቢሉ ማታ አልፎ ሲሄድ ከዚች ቤተልሔም ደረሰ። ቋያ በቅሎባት ሰፍሮባት፣ እንስሳት አራዊት ሰልጥነውባት አየ። አንቺ ቤተልሔም እንዲህ እንጂ ቋያ እንደሰፈረብሽ፣ እንስሳት አራዊት እንደሰለጠኑብሽ አትቀሪም። ንጉስ ይነግስብሻል፣ አህዛብ ይገብሩብሻል፣ እስራኤል ደጅ ይጠኑብሻል፣ ድንኳን ይተከልብሻል፣ ዙፋን ይዘረጋብሻል፣ ቃለ ቀርን ይሰማል፣ መብል መጠጥ ይገኝብሻል፣ ዘፈን ጨዋታ ይደረግብሻል ብለው ትንቢት ተናገረ። ይኸውም አልቀረ ዘሩባቤል ነግሶባታል፣ አህዛብ ገብረውባታል፣ እስራኤል ደጅ ጠንተውባታል ድንኳን ተተክሎባታል። ዙፋን ተዘርግቶባታል። ቃለ ቀቀቅ ሰምቶባታል። መብል መጠጥ ተገኝቶባታል። ዘፈን ጨዋታ ተደርጎባታል። አንድም ዋንቲኒ ቤተልሔም ምድረ የፍራታ ብቻ ነገስተ ይሁዳ አንቺ የፍራታ ጸጠጠ ሆኝ ቤተልሔም ቤተልሔም የይሁዳ ነገሥታት እነ ዳዊት እነ ሰሎሞን ከነገሱባቸው አጉር ከነ ግዮን ከነ ኬብሮን ብትበልጭ እንጃ ታሽን ብትገብር እንጃ ትዋረጅም ስለምን የኪወፅ ንጉዝ ዘይሬ ሙለ ህዝበ እስራኤል ወገኖችን እስራኤል ዘነብስን ምእመናንን የሚጠብቃቸው ንጉሥ ክርስቶስ ብቂ ከአንቺ ይወለዳልና በአንቺ ይወለዳልና ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። አሕዛብ እንደገበሩባት ሰባሰገል ወርቅ፣ ጣን ከርቤ የገብረውባታል። እስራኤል ደጅ እንደጠኑባት መቶ ነገደ መላእክት ደጅ ጠንተውባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ዙፋን እንደተዘረጋባት የብርሃን ዙፋን ተዘርግቶባታል። ቀለቀር እንደተሰማባት ቅዳሴ መላእክት ተሰምቶባታል። መብል መጠጥ እንደተገኘባት ሥጋ ወደሙ ተገኝቶባታል። ዘፈን ጨዋታ እንደተደረገባት ትምህርት ታምራት ተደርጎባታልና ነው። አንድም አንቲኒ ቤተ ልሔም ምድረ ፍራታ ሲቲያቲ ነገስተ ይሁዳ አንቺም የፍራታ ልጅ የምትሆኝ ቤተ ህብስት መቤታችን እማል ነገስተ ይሁዳ ብሎ በደርሳ ነገብረይላ አቅንቶታል ከነገስታቱ ልጆች ከቆነጃጅቱ ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋራረጂ ምንም እኪዮጽ ንጉስ ዘይሮም ለህዝብ እስራኤል ወገኖች የእስራኤል ዘነብስ ነው የሚጠብቃቸው ንጉስ ክርስቶስ ካንቺ ይወለዳልና ብኪ በአንቺ ባህሪ ሰው ሆኖ ይወለዳልና ቅምንምን ስጉት በቅድስና ጽኔት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮውን ለበውን በልቦናችን ሰብብን አሳድሪብን። ዳዊት ዘነግሰ ለእስራኤል ለእስራኤል የነገሰ ዳዊት ለክፉ ቢሆን በባለ ነበር ለበጎነውና ለአለ አለ ዋነ ግስብሴ የመደሎ በእንተ ከሕዝብ ዋነግስ ብሴ እራታ በእንተ ሰናይ ተህዝብ እንዲል ነው። አመ የተነሱ ላይ ሊሆ ይለዋል አመት ሲል ነው። አመ የወጡ እስራኤል ምግብጽ አመ የተባለው ለሰይጣን እንዳለው ያለ ነው። ፍልስጤማውያን በጠላትነት በተሰ ባጭር ታጥቀው ዘገር ነቅንቀው ጋሻ ነጥቀው ራዋታቸውን ጭነው ተነሱ። ፍልስጤማውያን አሻግረው አይተው እነዚህ እነማን ናቸው ብለው ጠየቁ። እነዚህማ የዳዊት አርበኞች እናድኖን ያ ውስጤን የለያን አይደሉም። ምን ብለው ነገሯቸው? እነዚህ ሳይለውጡ አይለወጡም። የወንድ በር እንስጣቸው ብለው ሰዋቸው። ቀርተው አምጥተው ቀርተው አምጥተው አጥተውታል። ቀርተው አምጥተውለታል። አምጥተው እንካጠጣት አልጠጣውም። አምጥተው እንካጠጣሉት ፍልስጤማውያን ፍልስጤማውያን ቢያገኟችሁ በእኔ ምክንያት ሙታችሁ አልነበረም? ይህ የናንተ እንደመጠጣት ይሆንብኛል ብሎ አፍሶታል። አንድም መስዋዕት ይሆንልኝ ብሎ አፍኝ። ከማህበሩ አንዱ የማን ወንድም ትኩስ እንጀራ ሲል ይሞታል ብሎ የሶስት ቀን ጎዳና ገስግሶ በርበር የሚባል አረማዊ ህዝብ አለ፣ ያን አልፎ ለአቦቱ እየተጎለጎለ ትኩስ እንጀራ ይዞልን ደረሰ። ይዤ መጥቻላለሁና እንካ ብላ አለው። በርበር የሚባለው አረማዊ ህዝብ ቢገልህ

ማንኛውም ጻድቅ ነው ስለ እሱ ሃይማኖት ትውክል ተስፋ ክርስቶስን ለሕማም ለሞት አሳልፈው እንሰጡለት ባየ ጊዜ ካዎ ሰማይ ደሙን አፈሰሰ ወይ እሰቴ ምን ይሁን ጻድቁም ሰማይቱም ሰው ደግሞ አልጸደቀበትም አልከበረበትም። ወበእንተ እዚ ተወለ ቆሎ ጽድቅ እስከላለም ጽድቅ ሲል ነው። ከዚህ በኋላ ግን የክርስቶስ ደም እስከ ዘላለሙ ድረስ ጽድቅ ሆኖ ከጽድቅ ገብቶ ለጻድቁ ለሰማይቱ ተቆጠረለት እንጂ አማን መንኑ ሰማይ ጠማለዛ ዓለም እና ድንሆን ነያ ውስቴ እነ ኤልያና ስለ ዳዊት ብለው